ኖህ ከማሊ አሊ ደግሞ ከሴኔጋል ነው የተሰደዱት። የ16 ዓመቱ የማሊ ልጅ ከምዕራብ አፍሪቃ ወደ አውሮፓ ለመሻገር ስላደረገው አስቸጋሪ የስደት ጉዞ መተረኩ ከብዶታል። የሚያሳድድና የሚከታተለው እንዳለ ብጤ ፍርሃት ይታይበታል። ማሊ ውስጥ ጦርነት ነበር። ቤታችን ውስጥ ማንንም ማግኘት አልቻልኩም። በአንድ የጭነት መኪና ላይ ተሳፍሬ ከሌሎች ጋር ወደ ኒጀር ተጓዝን። እዚያም አንድ ዓመት ያክል ቆየው። ከዚያ ወዲህ ቤተሰቦች ጋር መገናኘት አልቻለም። እዚህ በነበረበት ጊዜ ያፈራው አንድ ጓደኛው ሊቢያ ውስጥ ስራ ማግኘት እንደሚቻል ነገረውና ወደዚያ በሕገ ወጥ መንገድ ገብተው ለአንድ አመት መኪና ሲያጥቡ ቆዩ። የነኖ ሕገ ወጥ ኑሮ ተደረሰበትና ላለመታሰር መሰደድ ግድ ሆነበት። በእውነቱ በጣም አደገኛ ነበር። በመጀመሪያ ለአንድ ሳምንት ያክል በረሃ ውስጥ ቆየን። ውሃም ሆነ ምግብ አልነበረንም። በመካከሉ ደግሞ እግሩን ክፉኛ ታመመና መንቀሳቀስ ተሳ ነው። የወደፊት ሕይወቴን ማስተካከል የምችለው በጀመርኩበት መንገድ ስቀጥል ነው ብሎ ወሰነ። ግን ደግሞ ወዴት መሄድ እንዳለበት የሚያውቀው ነገር አልነበረም። አንድ ግለሰብ በጀልባ ወደ ጣሊያን ማሻገር እንደሚችል ነገረው። በአደገኛው የጀልባ ጉዞ መሞት መኖሩን ኖ ሰማ። ምንም ነገር ቢደርስብኝ ግድ አልነበረም። መሞትም አላሳሰበኝም። ጀልባው ላይ ሰማንያ ሁለት ሰዎች ነበር። ያ በራሱ አስቸጋሪ ነበር። ሁለት ሰዎች ውሃው ላይ ሞተዋል። ሁላችንም ጸጥ ብለን ነበር። ምንም የሚናገር አልነበረ። ምክንያቱም ሁሉም እኛም እንሞታለን ብሎ ያስብ ነበርና ባህሩ ላይ አራት የሰቆቃ ቀናት አሳልፏል። በመጨረሻም በጣሊያን አሳ አጥማጆች ሕይወቱ ተረፈና የብስ ረገጠ። ከጣሊያን ወደ ጀርመን የሚያደርሰው አንድ የባቡር ትኬት ተሰጠው። ኖህ ከመኖሪያ ቀዮ ከወጣ ያገኛት ታላቅ ስጦታ ነበረች። ባየርን ጀርመን ውስጥ ሐኪሞች የተጎዳ እግሩን አከሙለትና ላንድስበርግ ወደሚገኘው ኤስኦኤስ የህጻናት መንደር ተወሰደ። ኖህ በዚህ ስፍራ በፍቅር የሚንከባከቡት አንጌሊካ ፎን አውና ማሪያ ሽቶክን የመሰሉ የማህበራዊ ሳይንስ ባለሙያዎች አግኝቷል። በርካታ የልጅ ስደተኞች ወደ ጀርመን መግባት ከጀመሩ ወዲህ ሁለቱ ሴቶች የህጻናት መንደሩ ተጨማሪ በጀት እንደሚያስፈልገው ሳይጠይቁ አልቀሩም። ይህ ግን ኖህን አያሳስበውም። ለሱ ከብዙ ስቃይ በኋላ መጠነኛ መረጋጋት ያገኘበት ስፍራ ነው። ረጅም ሰዓት ግን እንቅልፍ መተኛት አልቻለም። እንዲህ አይነቱን አጋጣሚ አንጌሊካ ፎናው በሚገባ ያውቁታል ልጆቹ ለሊት ላይ ከእንቅልፋቸው ባነው ይጮኋል ላብ ያሰምጣቸዋል ያሳለፉት ሁሉ በህልማቸው እየመጣ ይጨነቃሉ እነሱን የሚንከባከቡት ሰራተኞች በተሻላቸው መጠን ሊያረጋጓቸው ይሞክራሉ ሴኔጋላዊው የ17 ዓመቱ አሊ ኖህ ጀርመንኛ ቋንቋ የሚማርበት የሙያ ማሰልጠኛ ትምህርት ቤት ተማሪ ሆኗል በመማር የተሻለ ስራና የወደፊት እድል እንደሚኖረው የሚያምነው አሊ ማንኛውንም የሙያ ስልጠና ለመውሰድ ዝግጁነቱን ይናገራል። ከትምህርት ቤት ስመለስ ረጅም ሰዓት እቀመጣለሁ። ያ ደግሞ አሰልች ነው። ሁሌም የሚሠራ ነገር ቢኖረኝ እወዳለሁ። ለምትንከባከበኝ እናት የምሠራው ነገር እንደምፈልግ ነገር ያታለሁ። የእጅ ሙያም ሆነም ሌላ ቢሆን ግድ የለም። ከ11 ዓመታት በፊት እናቱን በሞት የተነጠቀው አሊ የወንድሞቹ ድብደባ ከእንጀራ አባቱ እንዲለይ እንዳደረገው ይናገራል። ከቤቱ ጠፍቶ በማሊ በኩል ወደ ቡርኪና ፋሶ ከዚያም ወደ አልጀሪያ ገብቷል። እስር ቤትንም ገና በለጋድሜው ቀምሷል። አብረውት የታሰሩ የሶማሊያና የኤርትራ ዜጎች በዕድሜ ትላልቅ ስለነበሩ እስር ቤት ሰብረው ሲጠፉ አብሮ አመለጠ። ከዚያም በጀልባ ወደ ጣሊያን አስራ አንድ ሰዓት በፈጀው የጀልባ ጉዞ የሚደርሰውን ማንኛውን መጥፎ አደጋ ላለማየት ራሱን ቀብሮ እንዳሳለፈው ያስታውሳል። ሙቀቱ ቢያሰቃየውም ጀርመን ለመግባት በመቻሉ ራሱን ከእድለኞቹ አንዱ አድርጓል። በመንገዱ ላይ ብዙ መማሩን ይናገራል። ከምንም በላይ ትዕግስትን፣ ከዚያም ጥሩና መጥፎ ጓደኞች መኖራቸውን አውቋል። ለሱ ከጥሮዎቹ አንዱ የማሊ ተወላጁ ነው ነው